ሶስት ወገኖችን የወከሉ ተሳታፊዎች በወቅታዊና በአነጋጋሪ ርዕሶች ዙሪያ የያዙት ጠበቅ ያለ ክርክር ነው። ተከታዩ ትግራይ ክልል ውስጥ ያለውን እንዲሁም ኢትዮጵያ የምትገኝበትን አጠቃላይ ሁኔታና ኤርትራን ጨምሮ እያወዛገቡ ያሉ ጉዳዮች ተነስተዋል። በተከታዩ ክርክር ጠቅላይ ሚኒስትር አብይ አህመድ በሳምንቱ መጀመሪያ ለፓርላማው ባሰሙት ንግግር የተነሱ ጉዳዮችን ጨምሮ ሰሞኑን እየተስተዋሉ ያሉ ሁኔታዎች ይፈተሻሉ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ተሳታፊዎቹ ራሳቸውን ያስተዋውቁና ወደ ክርክራቸውን እንዘልቃለን። አመሰግናለሁ። ካናዳ ነው ያለሁት። ዮሐንስ አብርሃ ይባላለሁ። ጠቅላይ ሚኒስትር ሰራተኛ ነበርኩኝ ላለፈ አሰልተኛ ዓመታት በዋናው መስሪያ ቤትም በውጭ ላሉ ኤምባሲዎችም በፓሪስ እና በብራሲል ሰርቻለ። አሁን ውጪ የትግራይ መንግስትን ወክሎ ስራ የሚሰራ ኮሚቴ አለ። ከዛ ኮሚቴ ጋር አብሬ እየሰራሁ እገኛለሁ። በርሄ ሀብተጊዮርጊስ እባላለሁ። ትውልድ ሀገሬ ኤርትራ ያደግኩበት ኤርትራ በኮሌጅ ደረጃና ከዛ በኋላ ስራ በኢትዮጵያ ለረጅም ዓመታት ቆይቻለሁ። ከዛ በኋላ ወደ አሜሪካን ሀገር መጥቼ እዚህ በአስተማሪነት ዩኒቨርሲቲ ሰራ ነበር። አሁን ጡረተኛ ነኝ። ሆነ ሩባላለሁ ዋሽንግተን ዲሲ አካባቢ ነው የምኖረው። በዓለም ባንክ ውስጥ ኢንተርናሽናል ኮምፓሪዝን ፕሮግራም የሚል በመቶ ዘጠና ሀገር ላይ የሚካሄድ የኢኮኖሚ ማነጠሪያ ድርጅት በዛ ውስጥ ምክትል ግሎባል ማናጀር ሆኜ የሰራ ነበር። አሁን በብዛት በዚህ በኢትዮጵያ ዳያስፖራ ስራ ላይ ነኝ የምሳተፈው በዛ ላይ ነው። በቅርብ ጠቅላይ ሚኒስተሩ ያቋቋሙ የኢትዮጵያ ኢንዲፔንደንት የኢኮኖሚክ አድቫይዘሪ ካውንስል አባል ነኝ። አመሰግናለሁ። እንግዶቼ ሶስታችሁንም፣ በሰሞኑ ወቅታዊ ጉዳዮች እንጀምራለን። ወደ ኋላም መለስ ብለን አንዳንድ መሰረታዊ ጉዳዮች እናዛምዳለን። ይበልጡንም ደግሞ በክርክሩ መቋጫ ለአካባቢው ሕዝብ ቀጣይ ሕይወት ይበጃል አብረው ያኗኑሯል የሚለው ሐሳብ ላይ የበኩላችሁን ልትፈነጥቁ እድል ሰጣቸዋለሁ። የትግራይ ቀውስ ጋር የተዛመዱ ልዩ ልዩ ሩሰ ጉዳዮች እናያለን። አጠቃላይ የኢትዮጵያ ወቅታዊ ሁኔታ፣ የዩናይት ስቴትስን ሰሞንኛ ጥረት እንዲሁም ኤርትራን የሚመለከቱ ጉዳዮች ያካትታል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሳምንቱ መጀመሪያ ያሰሙትን ንግግር መነሻ እናደርግ። በወቅታዊ የኢትዮጵያ ይዞታም ሆነ በትግራይ ባለው ቀውስ እንዲሁም በአጠቃላይ የአካባቢው ጉዳይ ላይ ጠንከር ጠንከር ያሉ አስተያየቶች ሰጥተዋል። እስካሁን ሲዘገቡ የነበሩ ሪፖርቶችም ላይ ትችቶችን አቅርበዋል። ቀጣዩንም መሆን አለበት የሚሉትን ለሀገራቸውም ለአካባቢው ይበጃል ያሉትን ሀሳብ አቅርበዋል። ንግግሩን የመስማት እድል ገጥሟችሁ ከሆነ ከጠቅላላ ሀሳባችሁ ልነሳና አንዳንድ የተመረጡ ድምፆችን ሊያነጋግሩ የሚችሉ ሀሳቦችን አሰማችኋለሁ። አቶ ዮሐንስ ቅድሚያውን እድል ውስጥ አዳምጫለሁ። በርከት ያለ ነገር ማንሳት ይቻላል። ከጠቅላይ ሚኒስትሩ ንግግር የተወሰኑትን ነገሮች ለማንሳት ጠቅለል ያሉትን አንደኛው ምናልባት ከዚህ በፊት አልተደረገም፣ አልሆነም፣ አልተፈጸመም ሲባል የነበረ ነገር አንድም፣ ሁለትም ሶስትም ነገሮች በግላጭ ያመኑበት ነበረ። በፓርላማው እኛ በጣም ትልቅ የሆነ ግብ ተፈጽመዋል የምንለው ነገር ጠቅላይ ሚኒስትሩ እጅጉን አውርደው በጦርነት ወቅት ሊያጋጥም ነገር እንደሆነ አድርገው ያቀረቡበት የነበረ ነው። አጀማመሩ በተመለከተ ጦርነቱ አጀማመርም እንደዚሁ ከመጀመሪያ ጀምሮ ሲዋሽ የነበረው ውሸት ተመልሶ በፓርላማው የሰማንበት ነው። ጦርነቱ የተጀመረው የሰሜን እዝ ስለተመታ ነው የሚለው ሁኔታው ሌላ ነው። እንደሚታወቀው ጦርነቱ የሰሜኒት ስለተመታ አይደለም የተጀመረው የሁለት ዓመታት ከዛ በላይም ዝግጅት የተደረገበት ጦርነት በዛኛው ማታ ጦርነት የተጀመረ በተባለበትም የትግራይ አመራሮችን ለማሰር የመጣ ኃይል ተመቶ የተመለሰበት ስለነበረ ማን እንደጀመረው ግልጽ ነው። የዶክተር አብይ መንግስት ነው የጀመረው ጦርነቱ። ይህን ምን ለማስተባበል እና እንደገና ለመዋሸት ተችሏል ነው ወስዶ በፓርላማውም ሌሎች ግን በርከት ያሉ ነገሮች አሉ። ወደ ዝርዝር ልገባ ከሆነ ላስፈጭ፣ ካልሆነ ግን በኋላ ልመለስ። ምን ያነሳሉ? አመሰግናለሁ። አቶ ዮሐንስ በአጭሩ ልክ እርስዎ እንዳደረጉ ሁላችንም እንዲሁ ድል ሰጥና ሊያነጋግሩ የሚችሉ ግራና ቀኝ የሚታቸው ሀሳቦችን ከሳቸው ድምጾች የተወሰኑትን እናነሳለን። ዶክተር ዮናስ የእርስዎ ነው እድሉ። በንግግራቸው ይዘት ከታዘቡት እስከ ዛሬ ለነበሩት ክርክሮች ትርጉም አለው ፋይዳ አለው የሚሉት ነገር ምቃለ እሺ፣ በጣም አመሰግናለሁ መቼም የአሁኑ ቀውስ ወይም ጦርነት ማናነሳው እንዴት ተነሳ የሚለው ብዙም የሚያጨቃጭቅም ግራ የሚያጋባም አይደለም። ግልጽ የሆነ ነገር ነው። የትግራይ አመራሮች በግልጽ መጥተው ፕሪኤምፕቲቭ የሆነ አክሽን ነው ብለው በቴሌቪዥንም በቪዲዮም የሚያስተላልፉባቸው መልእክቶች አሉ። በእንግሊዝኛው ፕሪኤምፕቲቭ ማለት እንግዲህ ከመቀደማችን በፊት እንቅደም ብለን እኛንን ጦርነቱን የጀመርነው ነው ከዛም አልፎ የአሜሪካን ሴክሬታሪ ኦፍ ስቴት ሚስተር ማይክ ፖምፔዮ የቲፒኤልኤፍ ወይም ሕወሓት ጦርነቱን እንደጀመረ ህይወት እንዳጠፋ የሚያሳዝን ጉዳይ እንደሆነም የተናገሩበት አለ። ግን ደግሞ ከዛም ወደኋላ ተመልሰን ያ ትሪገር ፖይንት ነው ያ የተጫረበት ነው። ሆኖም ግን ከዛ በፊት ያሉ ብዙ ቅድመ ሁኔታዎች አሉ የሚለው ውስጥ በምንገባበት ጊዜ ደግሞ ግልጽ በሆነ መንገድ ጠቅላይ ሚኒስትር አብይ ስልጣን ከያዙበት ጊዜ ጀምሮ ህወሀት ያደርጋቸው የነበሩት ዝግጅቶች ላይን ባይ ላይን ተራ በተራ ከነቅደም ተከተሉ ማቅረብ ይቻላል። በዚህም ላይ እድል ከሰጠኝ ያስቀጠም እንችላለን። ይሄንን አባባል ግን የኢትዮጵያ መንግስት ነው የጀመረው ብሎ ማለት ታሪክን ሪቫይዝ ከማድረግ በላይ አይ ቲንክ ትክክለኛ ያልሆነ አቀራረብ ነው። ለዛም እንዳልኩት መረጃዎች አሉ ራሱ የተላለፉ መልካም፣ ብዙም የሚያነጋግሩ ሀሳቦች ስላሉ ቶሎ ቶሎ እንድትቀባበሉ በተቻለ መጠን አጠራ አጠራ አርጋችሁ ብትመልሱ። ዶክተር በርሄ ወደ እርስዎ ነው የሚመጣው። እርሶም የጠቅላይ ሚኒስትሩን ንግግር የመስማት አጋጣሚ ከነበረዋል? ሰምቻለሁኝ በየአቅጣጫው የተሰነዘረው ትንትናም ሳይሆን የፕራይም ሚኒስተሩ ቃል ነው ብለው አሳስተው የሚያቀርቡ ብዙ አይቻለኝ፣ እና ይሄ ስዕሉ በቀላሉ የሚያሳይ ነው። ለምሳሌ እኔ እንደሰማሁት ጠቅላይ ሚኒስትሩ ያሉት ኤርትራ የኢትዮጵያ ፌዴራላዊ ሰራዊት ይዞት ከነበረ ቦታ ስለለቀቀ የሀገሩ መከላከያ ኃይል ቦታ ለመያዝ ተንቀሳቅሰው አንዳንድ ቦታዎችን ቫኬት የሆኑት ቦታዎችን ይዘዋል አሉ እና ይሄ የራሱን ድንበር ለማስከበርም ገሩን ለመከላከል ነው። ከዚህ ጋር አብሮ የሚሄደው ምንድን ነው? ኤርትራ እኮ የህወሓት መንግስት ታርጌት ነበረች ለስንት ዘመናት። በፍርድ የተወሰነውን በኮሚሽን የቴሪቶሪ ባድመ ውሳኔ የተሰጠበት በፍርድ የተወሰነውን ቦታ ሰራዊቱ ከዛ አይወጣም ብለው ኢትዮጵያ ፌዴራላዊ መንግስት ሰራዊቱን ለማንቀሳቀስ ለማሸጋገር፣ ሰዎቹን ለመለወጥ የሚፈልግም ምንም አድርግ አትችልም ብለው ከልክለው ፌዴራል መንግስት ሆስተጅ ሆኖ የነበረበት ጊዜ ነው። እና የትግራይ ሰራዊት ደግሞ ኤርትራን ለማጥቃት ቀደም ብሎ ባወጣው መመሪያ መሰረት የታላቋ ትግራይ ፌዴሬሽን ለመመስረት ኤርትራን ለመውረር፣ በግዛቱ ስር ለማስገባት በጽሁፍ ያወጣው ያንን ህልም ለመተርጎም ሲቃዥ የነበረ አካል ነው። እና አሁን ይሄ ደግሞ የመጣው የኢትዮጵያ ማዕከላዊ ፌዴራላዊ መንግስት ብቻ አይደለም፣ የዚሁ ጥቃት ተጎጂ የሚሆነው ኤርትራን ታርጌት ውስጥ ነች። አይታችሁታል። ሚሳይል ተተኩሰዋል፣ አስመራ ድረስ እንትን መጥቷል ብ ብለዋል እና ያ የተወሰደው እርምጃ አውቆ ራሱን ለማሳበድ የሚፈልግ ሰው ካልሆነ በስተቀር ወይ መንግስታት ሌላ አልቴሪየር የሆነ ሞቲቭ ያላቸው ካልሆኑ በስተቀር ሲሉ በጣም ክሊር ነው። መጥቶ ኤርትራን ወሮ አገሪቷንም ደምስሶ ካላጠፋ መንቀሳቀስ አትችሉም ማለት ነው። ሚሳይል ተኩሰዋል። ዝግጅቱ በሙሉ እዛ የነበረው ኤርትራን ለማጥፋት ነው። ይህ የታወቀ ነው እና የኤርትራ መንግስት የወሰደው እርምጃ በጣም በጣም የተቆጠበ እና ከሁኔታው ጋር አብሮ የሚሄድ ነው። ራሱን ለመከላከል ነው፣ ደግሞ ጠቅላይ ሚኒስትሩ እንዳሉት። ሌሎች ግን ምንድነው ያሉት? የኤርትራ ሰራዊት ኢትዮጵያ ውስጥ መግባቱ ተቀብለውታል። የት ቦታ ደረሰ እንደሆነ ምናምን የሚባል ነገር የለም። እና ይሄ አሁን ምንድነው የሚያሳየን ፕሮፓጋንዳ አንድ መሳሪያ ነው ከሚለው አብሮ የሚሄድ እንቅስቃሴ ነው። ስን መውደቁንም ብዙ ነገር መደረጉን እንሰማለን። ይም ከሱ ጋር አብሮ እኔ ስለሱ እንኳን ምናገር አልፈልግም። ስቱ ማች መልካም። አቶ ዮሐንስ ወደ እርሶ ከመመለሴ በፊት ቅድም ቃል በገባሁት መሰረት የጠቅላይ ሚኒስትሩን አንዳንድ ድምፆች እያሰሙ በየበኩላችሁ የምትሰጡትን አስተያየት እናካል ጠቅላይ ሚኒስትሩ በንግግራቸው ካቀረቧቸው ዝርዝሮች ውስጥ አንዱ የተበደልነው እኛ መልሰንም የምንከሰሰው እኛንን ሲሉ ይወቅሳሉ። ሁለተኛ ግፌ ጫንቃይን ተገርፌ ልስሴን መገፈፌ ይላል ያገሬ ሰው። ይሄ ሁሉ በደል ደርሶብን የአገር ኢኮኖሚ የሚያናጋ አገር የሚያዋዶ ስራት ተዘርቶብን ተነጥቀን ተዘርፈን ተገለን ተክደን ስናበቃ መልሶ እኛን ወንጀለኛ እንጅለኛ ለማድረግ ጥረት ይደረጋል። ይሄ አሳዛኝ ነገር ነው የእኔ እምነት ጦርነቱን ሁኔታ አሸንፏል ፕሮፓጋንዳውን ሁኔታ አሸንፏል ችግር የለ የጊዜ ጉዳይ ነው አቶ ዮሐንስ እንደሰሙት የተደረገው የፕሮፓጋንዳ ዘመቻ ነው እሱም ቢሆን የጊዜ ጉዳይ ነው ይላሉ ነገር ግን እንደተባለው ሳይሆን በደሉም የደረሰው በእኛ ላይ ነው ነው የሚሉት ጠቅላይ ሚኒስትሩ ምን ይላሉ በጣም አመሰግናለሁ ንግግሩ በጣም ግልጽ ነው ለምን እንደዛ እንደተነገረም ግልጽ ነው ጠቅላይ ሚኒስትሩ ለምን እንደዛ ብለው እንዳነሱ ከፈቀድ ክልል ወደዚህ ቀጥተኛ የሆነ ጥያቄ ምላሽ ከመስጠቴ በፊት አጀማመሩ ላይ ክላሪቲ ግልጽነት መኖር ስላለበት የተወሰኑ ነጥቦችን ላንሳ። በአጭሩ የእርስዎን መከራከሪያ ማቅረብ ይችላል። የምንጀምረው ከሁለት ሺ አስራ ስምንት መጋጅ ነው። ዶክተር አብይ ስልጣን ከያዙ ጊዜ ጀምሮ ትግራይ እና የትግራይ አመራሮች ላይ ሲሏቸው የነበሩ ነገሮች በሙሉ የትግራይ አመራሮች ላይ እና ትግራይ ሲሏቸው የነበሩ ሲያራምዱት የነበረ ነገር ጦርነት የሚጀምረው ከዛ ነው። መባረሩ የባለ ስልጣኖች መባረር ማለት ነው። ከዛ በኋላ ለኢኮኖሚው ማዕቀብ ማድረጋቸው ትግራይ ላይ መንገድ ተዘግተዋል። እንደምናውቀው ከአዲስ አበባ ወደ ትግራይ የሚሄደውን መንገድ ከዛ በኋላ አንበጣ ሲመጣል አንበጣ መከላከያ ከልክለዋል። የኮቪድ መከላከያ ከልክለዋል። ሰብሲዲ የበጀት ድጎማ ከልክለዋል። ሴፍቲኔት ፕሮግራም እንደዚሁ ከልክለዋል። ይህን ሁሉ ነገር ከተደረገ በኋላ ዝግጅት እንደነበረ የአማራ የጸጥታ ኃላፊዎች ሲናገሩ ነበር። ሁኔታው ካለፈ በኋላ ማለት ነው። በግልጽ ነው የተናገሩት ተዘጋጅተን ቆይተናል ብለዋል። የኤርትራውን ስላነሱ ዶክተር በርሄ ፕሬዚዳንት ኢሳያስ ልዑክ ከመላካቸው በፊት ወደ አዲስ አበባ የተናገሯቸው ነገሮች ነበሩ። ግልጽ የሆነ ጌም ኦቨር የሚል ንግግር ተናግረው ነበረ። ጌም ኦቨር ማለታቸው ብቻ ሳይሆን በትግርኛ ፖለቲካዊ ፍጽቦ ብለዋል። የፖለቲካ እጥበት ማለት ነው። ኢትዮጵያ ውስጥ ህወሓት የሚባል ነገር እንዳይኖር ከትግራይ የሚወጣ ኤሊት እንዳይኖር እናጠፋለን ብለዋል። ምናልባት ኤርትራን በዛ በዛ ደረጃ ማጥቃትና ማጎሳቆል አስፈላጊ ሆኖ ከሆነ በሁለት ሺህ ማድረግ ይቻል ነበረ የሁለት ሺህ ጦርነት ጊዜ ማለት ነው። ይህን አልተደረገም። ክሊርሊ ግን ይሄ ጦርነት ሁለት አመት ሙሉ ምልልስ ተደርጎ በአዲስ አበባ እና በአስመራ መካከል በሁለቱም በፕሬዚዳንት ኢሳያስና ዶክተር አብይ መካከል እቅድ ታቅዶበት እቅድ መታቀብ ብቻ ሳይሆን ፈላጊ ዝግጅት ተደርጎበት እንግዲህ ለአድማጮቹ አንድ እንትን ሰጣቸዋለሁ ራሳቸው እንዲመረምሩ። ከአንድ ሺህ ኪሎ ሜትር በላይ ነው በኤርትራና በትግራይ መካከል ያለው ድንበር። አንድ ሺህ ኪሎ ሜትር በላይ የተበተነውን የመከላከያ ሀይል በሁለት በሶስት ሰዓት ጥቃት የትግራይ ሀይል ጥቂት የሆነ የትግራይ ሀይል አጥቅቶ ጉዳት ፈጽሞበታል ብሎ ማለት ምንም አይነት ዝግጅት ሳያደርግ የኢትዮጵያ ሰራዊት የትግራይ ኃይል ስላጠቃ ደግሞ በሰዓታት ልዩነት በሁሉም ግንባሮች በምዕራብ፣ በደቡብ፣ በኤርትራ በሙሉ በአንድ ጊዜ ያን ያህል ኃይል አስገብቶ ጦርነት መክፈት የሚያስችልበት፣ እውነታው ግን ክሊር የሆነ ግልጽ የሆነ ዝግጅት ተደርጎበት እቅድ ታቅዶበት ትግራይን እስከ መጨረሻው ለማጥፋት የተደረገ ጦርነት ነይም። ጦርነት ማን ሊጀምረው እንደሚችል ቅድም እንደገለጽኩት ፕሬዚዳንት ኢሳያስ ከዶክተር አብይ ጋር ሆነው የጀመሩት ጦርነት ወይም ጦርነት ነው። ለጠቅላይ ሚኒስትሩ ወዳነሱት ስገባ የተጎዳ ነው እኛ የምንወቀሰው ደግሞ እኛ ብለዋል። እንግዲህ ትግራይ ውስጥ ባለፉት አምስት ወራት የሆነው ነገር ከተለያዩ ሪፖርቶች ሰምተናቸዋል። አምነስቲ ሪፖርት አውጥተዋል፣ ሲኤንኤን ሪፖርት አውጥተዋል፣ ፎረን ፖሊሲ ሪፖርት አውጥተዋል፣ ሂማን ራይትስ ዎች ሪፖርት አውጥተዋል፣ የኢትዮጵያ የሰብአዊ መብት ኮሚሽን ራሱ ሪፖርት አውጥተዋል። እኛ ባለን መረጃ እዛ መሬት ላይ ያሉትን ሰዎች በሚሉት እስካሁን ከሀምሳ ሺህ በላይ የትግራይ ንጹሀን ዜጎች ተገድለዋል። የኢትዮጵያ መከላከያ ሰራዊት፣ የአማራ ሚሊሻ፣ የኤርትራ ሰራዊት እነዚህ ተቀናጅተው ይህንን ጉዳት አድርሰዋል። የሰው ህይወት ነው እየጠቀስኩ ያለው። ባለፉት አስራ ሰባት አመታት የትግል አመታት ትግራይ ያጣችው በወታደር ስልሳ ሺህ የሚሆን ነው። በአራት በአምስት ወራት ሲቪል ወታደር እየጠቀስኩ አይደለም። ትግራይ ከጫፍ እስከ ጫፍ አሁን ወደ ድንጋይ ዘመን ተመምሳለች። ባለፉት ሰላሳ ዓመታት የተሰሩ በሙሉ መሰረተ ልማቶች ክሊኒክ፣ ትምህርት ቤት፣ ዩኒቨርሲቲ እንዳልነበረ ወድሟል። ማን እንዳወደመው እኛ ትግራይ የትግራይ ልጆች እየተናገርን ያለም አይደለም። እዛ ያሉት የእርዳታ ድርጅቶች የኢትዮጵያ ሰብአዊነት ኮሚሽን ወድሟል። ያወደሙት ደግሞ እነማን እንደሆኑ በግልጽ አስቀምጠዋል። የኤርትራ ሰራዊት የአማራ ሚኒሻ ከዛ በኋላ ደግሞ የፌዴራል ኃይል እነዚህ የፈጸሙትን በደል እያለ ኢትዮጵያ ውስጥ ያውም ጭሆቱ እንዳይሰማ ተገድሎ ግድያው እንዳይሰማ ቶታል የሆነ ብሎክ አውት የግንኙነት መስመር በሙሉ ተዘግቶ ትግራይ ይህንን በደል ደርሳት ተደርገዋል። መልካም ዶክተር ዮናስ ወደ እርስዎ ነው የምንመጣው። የተደራረቡ ጥያቄዎች አንስቼ የቱንም ሳትመልሱ እንዳትቀሩ ጠቅላይ ሚኒስትሩ ባቀረቡት ንግግር ላይ ቀደም ብሎ በቀረቡ ሀሳቦችም ላይ የበኩሎን መከራከሪያዎች ማቅረብ ይችላሉ። እድሎ የእርሶ ነው። እሺ ጠቅላይ ሚኒስትሩ ባሉት ላይ ምንም ችግር የለኝም። ከአንድም ሁለት ወይም ሶስት አርቲክሎች በዛ ላይ ጽፌ ያለሁኝ እነዛን ነገሮች ትክክል መሆናቸውን የሚያሳዩ አሁን አቶ ዮሐንስ ያነሱት ነጥብ ላይ ከተመለሰን ጦርነቱ የተነሳው በሁለት ሺህ አስራ ስምንትም አይደለም ወደ ኋላ መለስ ብለን ሁለት ሺህ አስራ አምስትም ላይ መሄድ እንችላለን። የኢትዮጵያ ሕዝብ ከጥግ እስከ ጥግ የህወሀትን አስተዳደር አንፈልግም ብሎ ተነሳ። የህወሀት አስተዳደር በስልጣን ላይ በነበረበት ጊዜ እድል ነበረው የህዝቡን ችግር የመፍታት ህዝቡ የሚጠይቀውን ሪፎርም የማድረግ ያ የባሰ መቶ መጥቶ በሁለት ሺህ አስራ ስድስት በሁለት ሺህ አስራ ሰባትም የተወሰነ እድል ነበረው። እንዲሁም የበፊቱ የውጭ ጉዳይ ሚኒስትር ሲናገሩ ይሄ ነገር ይዞን ሊጠፋ ነው መመለስ አልቻልም። የትግራይንም ህዝብ ክድነዋል። ይሄ ነገር ወደ መጥፎ ቦታ የሄደ ነው ባሉበት ጊዜም ስልጣኑን ይዞ መቆየት ፈለገ። የጠቅላይ ሚኒስትሩ አይደሉም፣ የቲፒኤልኤፍ መንግስት ያወረዱት የኢትዮጵያ ህዝብ ነው። ይህን ነገር ደግሞ ያደረገበት ሁለት ምክንያቶች አሉ። የቲፒኤልኤፍ አስተዳደር ከመጀመሪያ ጊዜ ጀምሮ ከመሰራረቱ ጀምሮ የትግራይን የበላይነት ለመገንባት እና ሌሎቹን በእንግሊዝኛ ሎቲንግ አርምድ ሎቲንግ ነው የምለው አስገድዶ ትግራይን የማልማት ዘመቻ ነበር። ይሄን ለመመልከት ደግሞ ይሄ ያለ አማራ አለ ወይንም የኢትዮጵያ መንግስት አለ ወይንም ቲፒኤልኤፍ አለ አይደለም። የ2017 እና የ2020 የወርልድ ባንክ ጥናቶች አሉ። ጥናቶቹ ምንድን ነው የሚሉት? ከአዲስ አበባ ቀጥሎ በሮድ ዴንሲቲ በኢንፍራስትራክቸር የመጀመሪያው መቀሌ ነች። በረሀብ ይሄ ሲቪር ፖቨርቲ በሚባለው መስፈርት ሲመለከቱት የወርልድ ባንክ ትግራይ ውስጥ አምስት ፐርሰንት ነበረ ሲቪር ፖቨርቲ ያለው ማለት በጣም የባሰበት ድህነት ያለው፣ የአማራ ክፍል ውስጥ ሰላሳ አንድ በመቶ ነበረ። ይሄ እንግዲህ በአማራ ክፍል ውስጥ በኢትዮጵያ ካለው በፖፑሌሽን ፕሮፖርሽን የበለጠ ድሃ ነበር። በኦሮሞ ውስጥ 18 ፐርሰንት ነበር። በደቡብ ህዝብ ወደ 28 ፐርሰንት ነበረ። በሌላም በኤነርጂ መስፈርት ሲመለከቱት ከአዲስ አበባ ቀጥሎ መቀሌ ነበረ። ይሄ ግልጽ የሆነ ነገር ነው። በአንደኛ በኩል የሌላውን ህብረተሰብ ንብረት ወደ ትግራይ ልማት የማዞሩ ግልጽ የሆነ ነገሮች ነበሩ። ከዛም ያልፍና ብዙ ጥናቶች ያሳዩት ምንድን ነው? በቲፒኤልኤፍ አመራር ጊዜ ከሀገር እየተዘረፈ ይወጣ የነበረው ዶላር በአፍሪካ ውስጥ በጣም ብዙ ገንዘብ እየሸሸ ይወጣባቸው ነበር ከሚባሉት ሀገሮች ውስጥ ናይጄሪያ፣ ሳውዝ አፍሪካ፣ ኮንጎ ዴሞክራቲክ ሪፐብሊክ እና ኢትዮጵያ ናቸው። እነዚህ ሌሎቹን ሶስቶቹን የተመለከትክ እንደሆነ ኮንጎ ሪፐብሊክ፣ ሳውዝ አፍሪካ፣ ናይጄሪያን የተመለከትክ እንደሆነ ዝርፊያው የነበረው ከኦይል ከዳይመንድ ከጎልድ ከመሳሰሉ ማይኖች የሚመጣ ነበረ። ከኢትዮጵያ ግን ይወጣ የነበረው ከዳሃው ሕዝብ እየተዘረፈ ነበር። ያ መሮት ነው የኢትዮጵያ ሕዝብ የተነሳው። ከዛም በኋላ ግን 2018 ላይ የመጣ እንደሆነ ጠቅላይ ሚኒስትሩ ሲመጡ በእርግጥ ብዙ የትግራይ ተወላጅ ሰዎች ስልጣናቸውን አጥተዋል። ያ ደግሞ ትክክል የሆነ ፖሊሲ ነበር። ለምን ቲፒኤልኤፍ ስልጣን ላይ በነበረበት ጊዜ ጠቅላላ ስልጣኑ የተያዘው በብዛት በትግራይ ሰዎች ነበረ። ሴኩሪቲ የተመለከትክ እንደሆነ ሚሊተሪ የተመለከትክ እንደሆነ አምስት ፐርሰንቱ የኢትዮጵያ ህዝብ የወከሉ ዲስፕሮፖርሽናሊ፣ በብዛት በስልጣን ላይ ነበሩ። ይሄንንም ሌላው የኢትዮጵያ ህዝብ ድርሻ እንዲኖረው ጀስትስ ማምጣት የምትችለው ኢኳሊ ሪዲስትሪቢዩት በምታደርግበት ጊዜ ነው። ስለዚህ በዛን ጊዜ ስራችንን አስለቀቁን ማለት ድሮ እኛ በጠይትና በጉልበት ይዘነውን የነበረውን ፕሪቪሌጅ እነሱ ማለት ነው። እሱ በጣም የሚገርም ክርክር ነው የሚሆነው። ግን ከዛም ውጭ ምንድን የተደረገው? ጠቅላይ ሚኒስትሩ ፖሊሲዎች አወጡ። ያወጧቸው ፖሊሲዎች በኢኮኖሚ በፖለቲክስ፣ ሰላሳ ሺህ እስረኛ አለቀቁ፣ የመሳሰሉት ወዘተ ወዘተ። ከመጀመሪያ ሰላሳ ሺህ ፖለቲካ እስረኞች ለምን ተለቀቁ ብለው መጀመሪያ አወገዘው ትግራይ ኦንላይን ነው። ይሄ ደግሞ የምናውቀው ሲፒኤል ፋፈቀላጤ ነው። ከዛ በኋላ ኢኮኖሚውም ላይ ተቃውሞ ነበራቸው። ፕራይም ሚኒስተሩ ያወጡት የነበረው በሞላ ሪፎርሙ በዓለም ዙሪያና በኢትዮጵያኖች በጣም ሲቀደስና ሲወደስ ከላይ እስከታች የሚቃወመው የነበረው ማን ነው? የቲፒኤልኤፍ ኃይል ነው። ያ ደግሞ እስካሁን ድረስ የነበረውን ጥቅማችንን ወሰዳችሁብን ነው። ከዛ አልፈው ዋና ዋና ስልጣናቸውን ወስደው ወደ ትግራይ ገቡ። ትግራይ ሲገቡ ደግሞ ያደረጉት ምንድን ነው? እራሳቸው የሚሉት ነው። ይሄ ሁለት መቶ ሀምሳ ሺህ ሚሊሻ ያሰልጥነናል። እንኳንስ እናንተ ኢትዮጵያ ነው ችግር እና የሰብሳሃራን አፍሪካን እንደመሰሳለን የሚል እንትን ነበራቸው። እና አሁን አቶ ዮሐንስ እቺ ትንሿ የትግራይ ኃይል እንዴት አድርጋ ነው ይሄንን ሁሉ አመጣች የሚለውን ነገር ሲያነሱ ከእውነታው ጋራ ትንሽ የሚቃረን ይመስለኛል። መልካም። ከዛ ውጭ ግን እዚህ ላይ አቆማለሁኝ። ከዛ ውጭ ግን ምንድን ነው አዎ በእርግጥ ብዙ የተፈጠሩ ግፎች አሉ፣ በዚህ በጦርነቱ ጊዜ። እነዚህ ግፎች ግን በተወሰነ መልኩ በጣም ከሚያስፈልገው በላይ ይጋነኑ ነበር። ለምሳሌ የአምነስቲ ኢንተርናሽናል ዳይሬክተሯ ራሷ ሪፍራክት አድርጋለች። በእርግጥ መጀመሪያ ላይ ሲወጣ ምንድን የተባለው ከሰባት መቶ ሀምሳ እስከ ሺህ አምስት መቶ ሰው አክሱም ላይ ከቤተ ክርስቲያን ውስጥ አውጥተው ገደሉ ነበር የተባለው እሱ ትክክል እንዳልሆነ አሁን የኢንተርናሽናል እንትኖች ሲገቡ ግልጽ አድርገዋል። የኢትዮጵያም ሂውማን ራይትስ ኮሚሽን ያለው ከመቶ በላይ የሚቆጠሩ ተገደሉ ነው እና ብዙ መጣራት ያለባቸው ነገሮች አሉ። እኔ አሁን ያለውን ሁኔታ የኢትዮጵያ መንግስት የሚለውንም የቲፒኤልኤፍ የፕሮፓጋንዳ ማሽኖች የሚያወጡትን ነገር መቀበል አልፈልግም። ትክክለኛ መሆን ያለበት ምንድን ነው፣ ኢንተርናሽናል ኢንቨስቲጌሽን እየተጀመረ ነው። አይም ሀፒ የኢትዮጵያ መንግስት ያንን ፈቅደዋል። እንደ እኔ ቢሆን ትንሽ ቀደም ብሎ ቢፈቀድ፣ ከዲሴምበር ጀምሮ መፈቀድ አለበት እያል በዛ ነገር ላይ ብዙ ሰት ነበረ። እነዚህ ውሸቶችና ትርክቶች እኔ ሁለት ቪዲዮ ሼር ላደርጋችሁ እችላለሁ። የትግራይ ተወላጆች ዝም ብላችሁ ውሸት ጻፉ፣ ማንም እንትን አይለውም። አስራ አምስት ወንድሮ ሬት ታደረገኝ ብላችሁ የአንዷን ፎቶግራፍ ለጠፋችሁ ሁሉ አውጡ የሚል ። አንደኛዋ ሴትዮ ደግሞ በቪዲዮ የተላለፈው የውጭ ሰዎች ሲመጡ ፊታችሁንና ልብሳችሁን ቀይ ለብሳችሁ ሬፕ ተደረግን እያላችሁ በሉ የሚል እንደነዚህ አይነት ትርክቶችና ፊክሽኖች የኢትዮጵያን ብቻ ሳይሆን የትግራይንም ሕዝብ ይጎዱታል። ምክንያቱም እውነቱ ሲወጣ ይግልጽ የሚሆን ነገር ነው። መልካም የሚከታተሉ ሰዎችም ግራና ቀኝ መከራከሪያዎቻችሁን ሳይስቱ እንዲከታተሉ፣ ብዙ ጥያቄዎችም መመለስ እድል እንዲሰጣችሁ፣ ቀደም ብዬ እንዳሳሰብኩት በተቻለ መጠን ሰብሰብ ሰብሰብ አርጋችሁ አጠር አጠር አርጋችሁ ብትመልሱልኝ ደስ ይለኛል። አሁን ወደ ዶክተር በርሄ ልመለስ። ዶክተር በርሄ በንግግሩ ላይ ብቻ ሳይሆን ኤርትራን በሚመለከት በክስ ደረጃ የሚቀርቡትን በኋላ አነሳለሁ። ቀደም ብሎ በተነሱት ሀሳቦች ላይ መስጠት የሚፈልጉት እንደመልስ ካለ ቅድሚያ እድል ልስጦ። ዶክተር ያማስ ያነሱት ሀሳብ ያመጧቸው ነጥቦች በጣም በጣም እምደግፋቸው ነው ከእውነቱም ጋር የተቀራረቡላቸው ነው ምለው። ከዛ በተረፈ ግን በጣም እጅግ የሚዘገንና ነገር ቢኖር ምንድን ነው ውሸት በሬ ወለደ ብሎ ማሳመን ይቻላል የሚለውን የናዚዎቹ አይነት ዘይ በይዘው እና ገርማ እሱ ደግሞ በፕሮፓጋንዳ መልክ ብቻ እንዳይቀር ሌላ ደረጃ ደርሶ የሚነሱ ምን ልበላቸው ማነዝ የሚያደርጓቸው ከላይ ያሉት ይሄ በዚህ ደረጃ ላይ የሚያልቅ አይደለም። ይሄ ጉዳይ ትግራይ ማለት እንኳን አይችልም የቲፒኤልኤፍ እና የኢትዮጵያ መንግስት ወይ ደግሞ የኤርትራ መንግስት ብቻ የሚመለከት አይደለም። ሌሎች ሀይሎች አሉ፣ ከኋላ ሆነው ሩቅ ቦታ ሆነው ይህን ነገር የሚጠመዘዙትና የሚዘውሩት። የእነሱ መልእክት ነው የተፈጸመ ያለው። አንዳንድ ምስጢራዊ የሆኑ ነገሮች አሉ፣ ብዙ እንትን የማይሉ ግን ለረጅም ጊዜ የተካሄደ ስለሆነ አሁን ደግሞ ከአንዳንድ ፐርሶናሊቲዎች የአሜሪካ መንግስት በምርጫ ምክንያት በዲሞክራቲክ ፓርቲ ተመርጠው የመጡት እነሱ ራይትና የመሳሰሉ ሌሎች ስልጣን ላይ መጥተው እንደገና ማንቀሳቀስ የጀመሩት የድሮ የሞተውን ሬሳ አንስተህ እንደገና መጨፈር ነው የሚሆነው። ነው እና ይሄ ትንሽ ከበድ ያለ ነገር ነው። ምክንያቱም ከእኛ እንትንም ውጭ ነው። የሌላ ጥቅም ለመደገፍ ወይም ለማካበት ተብሎ የሚደረግ ነገርም ነው። ከኋላ ሆኖ ይሄንን የሚዘውር አካል አለ እና መሳሪያ ሆኖ ይሄንን የሚያገለግል አካል ደግሞ ነበር። ግሩ እዛ ላይ ነው ኮምፕሌክስ የሚሆነው። እና ይሄ አካል ደግሞ ከኋላ ሆኖ ከኋላ ሆኖ በተለያዩ ድርጅቶች የሂዩማን ራይትስ ይላል፣ የአምነስቲ ኢንተርናሽናል ላይ ምን ይላል፣ ሁሉም ዞሮ ዞሮ ተሳስረው የትልቁ ባህላ ሆኖ የሚዘውር አካል ተቀጣሪዎች ናቸው። የአውሮጳ ሀገሮችም ሳይቀሩ በዚህ አይነት ጥላ ስር ነው ማየት ያለብን እና በቀላሉ የሚታለፍ ነገር አይደለም፣ ይሄ ነው የምለው። መልካም ዶክተር በርሄ እርሶ ጋር ልቆይና ምናልባት በሚቀርቡ ክሶች ላይ የምትሰጧቸውን መልሶች ወይም አስተያየቶች እናስከትል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጋር መነጋገራቸውን የኤርትራ ጦር ሰራዊት ከኢትዮጵያ ድንበር መውጣቱን መስማማታቸውን የኢትዮጵያ መከላከያ ኃይል በምትኩ የድንበሩን ጥበቃ እንደሚያስፈጽም ይፋ አድርገዋል። በአንጻሩ የኤርትራ ጦር ኢትዮጵያ ውስጥ መኖሩንም ቅድም አቶ ዮሐንስ ጠቅሰውታል። ለመጀመሪያ ጊዜ ነው ጠቅላይ ሚኒስትሩ ያመኑት። ይህም እርምጃ ተከትሏል። በሌላ በኩል በዓለም አቀፍ ተቋማት ቅድም የጠቀሷቸውን ጨምሮ በአክሱም ተፈጸመ የሚሉትን ከፍተኛ የሰብአዊ መብት ጥሰት፣ የሴቶች መደፈር የኤርትራ ጦር መፈጸሙ ነው በተደጋጋሚ የተዘገበው። እና ምንድን ነው የእርሶ አስተያየት በዚህ ላይ?